የዲ ደብልዩ ዜና። አመሰግናለሁ አዜብ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በአማራ ክልል ሰሜን ጎጃም ዞን አቸፈር ወረዳ ባለፈው ማክሰኞ ጥቅምት 26 ቀን 2017 ዓ ም በድሮውን በተፈጸመ ጥቃት ከአርባ በላይ ሰዎች ተገደሉ፣ ሌሎች ዘጠኝ ሰዎች መቁሰላቸውን የአካባቢው ነዋሪዎች ለዶይቼ ቬለ ተናገሩም። የኢትዮጵያ የገንዘብ ሚኒስቴር ከዛሬ ጀምሮ በፍራንኮ ቫሉታ ሸቀጦችን ወደ ሀገር ውስጥ ማስገባት አገደም። ሚኒስቴሩ ለኢትዮጵያ ብሔራዊ ባንክና ለጉምሩክ በላከው ደብዳቤ ስራ ላይ የነበረው አሰራር ዘላቂነት ባለውና በተሻለ አሰራር እንዲተካ ማድረግ አስፈላጊ መሆኑን ጠቅሷል። አቶ ዮሐንስ በዋያሌው አንደኛ ተከሳሽ የሆኑበት የክስ መዝገብ ስር የተከሰሱና ጉዳያቸው በፌዴራል ከፍተኛ ፍርድ ቤት እየታየ ያሉ ግለሰቦች ለህዳር 20 ቀን 2017 ዓም ተቀጠሩም ተቀጠሩ። በሱዳን በፈጥኖ ድራሽ አር ኤስ ኤፍ ወታደሮች ተከባ በምትገኘው የአልሂላይላ ከተማ 73 ሰዎች ምክንያቱ ባልታወቀ ህመም መሞታቸውን የሱዳን የሐኪሞች ህብረት ዛሬ አስታወቀም። በጋዛ ጦርነት ከተገደሉት ውስጥ ሰባ በመቶ ያህሉ ሴቶችና ሕፃናት መሆናቸው መለየቱን የተባበሩት መንግስታት ድርጅት አስታወቅም። እስራኤል የኔዘርላንድና ሌሎች የአውሮፓ መሪዎች ትናንት አርብ ምሽት በአምስተርዳም ከአውሮፓ ሊግ የእግር ኳስ ጨዋታ በኋላ በእስራኤል ደጋፊዎች ላይ የተፈጸመውን የጸረ ሴማዊ ጥቃት አወገዙ። ዜናውን በዝርዝር በአማራ ክልል ሰሜን ጎጃም ዞን አቸፈር ወረዳ ባለፈው ማክሰኞ ጥቅምት 26 2017 ዓ.ም በድሮን በተፈጸመ ጥቃት ከአርባ በላይ ሰዎች መገደላቸውና ዘጠኝ መቁሰላቸውን የአካባቢው ነዋሪዎች ለዶችቨለ ተናገሩ። በዕለቱ ጠዋት አንድ ሰዓት አካባቢ ዝልስጥ በተባለ ቦታ ላይ በተከታታይ በተፈጸመ የድሮን ጥቃት ህፃናትና ሌሎች ሰላማዊ ሰዎችን ጨምሮ ከአርባ በላይ ሰዎች መገደላቸውን በቀብር ላይ የተገኙ አንድ የአቸፈር ወረዳ ነዋሪ ተናግረዋል። أنا لا أتكلم أنا أنا أنا أنا أنا أنا ሌላ ስማቸው እንዳይጠቀሰ የጠየቁ የአካባቢው ነዋሪም ተመሳሳይ ጥቃት መድረሱንና ሰዎች መገደላቸውን አረጋግጠዋል። ያው ንዝስ ከተባለችው አበ አናፋ ከተማ ላይ እዛች አካባቢ ምንም መሳሪያ ምንም የላቸውም። ግን ያው እየተከተለ ማጥፋት ስራ እየተሰራ መሰለኝ ቶ እንደገና የአካባቢውን ደግሞ ደጋግሞ እዛው ያሉት ህፃናትንም ሳይቀር አብረቦ ዙሪ ያሉትም ቶና ያው ወደ አርባ ያህል ሰዎችን አጥፍቷል። በአማራ ክልል ባለፈው ዓመት በፋኖና የመንግስት የጸጥታ ኃይሎች መካከል እየተደረገ ባለው ውጊያ በክልሉ የተለያዩ አካባቢዎች በሰው አልባ አውሮፕላኖች በደረሱ ጥቃቶች ሰላማዊ ሰዎች ጭምር መገደላቸውን የሰብአዊ መብት ተቆርቋሪ ድርጅቶች በተከታታይ አሳስበዋል። ዶች ቨለ በጉዳዩ ዙሪያ የዞኑን ዋና አስተዳዳሪ ጨምሮ የሚመለከታቸውን አካላት አስተያየት ለማካተት ያደረገው ጥረት አልተሳካም። የኢትዮጵያ የገንዘብ ሚኒስቴር ከዛሬ ጀምሮ በፍራንኮ ቫሉታ ሸቀጦችን ወደ አገር ውስጥ ማስገባት አገደ። ሚኒስቴሩ ለኢትዮጵያ ብሔራዊ ባንክና ለጉምሩክ በላከው ደብዳቤ ስራ ላይ የነበረው አሰራር ዘላቂነት ባለውና በተሻለ አሰራር እንዲተካ ማድረግ አስፈላጊ መሆኑን ጠቅሷል። መንግስት የኢኮኖሚ ማሻሻያ መርሃ ግብሩን ተግባራዊ ባደረገበት ወቅት የምግብ ዘይትን ጨምሮ የምግብ ሸቀጦችና ኢንዱስትሪ የምርት ግብዓቶች በፍራንኮ ቫሉታ ወደ ሀገር ውስጥ እንዲገቡ መፈቀዱ ይታወሳል። የገንዘብ ሚኒስቴር በደብዳቤው በፍራንኮ ቫሉታ ግዢ የተፈጸመባቸው ቁሳቁሶች በሁለት ሳምንት ጊዜ ውስጥ ወደ ሀገር ውስጥ መግባት እንዳለባቸው አመልክቶም ከዚያ ውጭ ያሉ ደብዳቤው ከተጻፈበት ከትናንት ጥቅምት 28 ቀን 2017 ዓ.ም ጀምሮ መታገዱን የሀገር ውስጥ የመገናኛ ብዙሀን ዘግበዋል። የገንዘብ ሚኒስቴር በደብዳቤው የውጭ ምንዛሪ በንግድ ባንኮች በኩል በበቂ መጠን እየቀረበ መሆኑ መግለጹን ዶይቼ ቬለ ተመልክቷል። አቶ ዮሐንስ ቧ ያለው አንደኛ ተከሳሽ በሆኑበት የክስ መዝገብ ስር የተከሰሱና ጉዳያቸው በፌዴራል ከፍተኛ ፍርድ ቤት እየታዩ ያሉ ግለሰቦች ለህዳር 20 ቀን 2017 ዓ ም ተቀጠሩ። ተከሳሾቹ ለዛሬ ጥቅምት 29 ቀን 2017 ዓ ም በፌዴራል ከፍተኛው ፍርድ ቤት የህገ መንግስትና የሽብር ወንጀሎች ጉዳዮች ችሎት የቀረቡት አቃቤ ህግ ለጠቅላይ ፍርድ ቤት ይግባኝ ያቀረበበትን የክስ ማሻሻያ ብይን ለመስማት ነበር። ሆኖም ጠቅላይ ፍርድ ቤት በአቃቤ ህግ የክስ ይሻሻል ይግባኝ ላይ ብይን ለመስጠት ለህዳር 19 የቀጠረ በመሆኑም ዛሬ የተሰየመው የከፍተኛው ፍርድ ቤት ጉዳዩን መመልከት እንዳልቻለና ጉዳዩን ለመመልከት ለህዳር 20 ቀን ቀጠሮ መስጠቱን ከተከሳሽ ጠበቆች አንደኛው ሰለሞን ገዛህኝ ተናግረዋል። ህዳር 19 የጠቅላይ ፍርድ ቤት ጉዳዩን ሰማለው ስላለ የእናቶ ዮሐንስ ባለው መዝገብ ለህዳር ሀያ ነው የከበረው። ከዚህ ጋር በተያያዘ ተከሳሾች ከፍትህ መጓተት ጋር የተለያዩ ጥያቄዎችን አንስተዋል። ጉዳዩ በአጭሩ ሊታይ ያልቻለም እንደውም ይሄ የሚመስለው ምንድን ነው፣ እኛን በእስር ለረጅም ጊዜ ለማቆየት ያለ ፍላጎት ነው እንጂ ከዚህ የበለጠ ጊዜ ልንቆይ አይገባም፣ በአጭር ፍትህ የማግኘት መብት ነበረን፣ ይሄን መብተን ተነፍገናል የሚል ነው ያነሱ ተከሳሾችና ጠበቆቻቸው ለችሎቱ በፍርድ ሂደቱ ላይ ቅሬታ አሰምተዋል ያሉት ጠበቃው ከተከሳሾች መካከል አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ ልዩ ሕክምና እንዲያገኙ ያቀረቡትን ጥያቄ መነሻ አድርጎ ፍርድ ቤቱም ከዚህ በፊት የሰጠው ትዕዛዝ ባለመፈጸሙ ማረሚያ ቤት የችሎቱን ትዕዛዝ እንዲያስፈጽም ዛሬ በድጋሚ መታዘዙን ገልጸዋል። በሱዳን በፈጥኖ ደራሽ አር ኤስ ኤፍ ወታደሮች ተከባ በምትገኘው የአልሂላይላ ከተማ 73 ሰዎች ምክንያቱ ባልታወቀ ህመም መሞታቸውን የሱዳን የሐኪሞች ህብረት ዛሬ አስታወቅም። ከተማዋ በቅርቡ በፈጥኖ ድራሽ ወታደሮች የብቀላ ጥቃት ከደረሰባቸው በርካታ ከተሞች አንዷ ስትሆን ጥቃቱን ተከትሎ ከ135 ሺህ በላይ ነዋሪዎች መኖሪያቸውን ጥለው ተሰደዋል። የፈጥኖ ድራሽ ኃይሎች ወታደራዊ አዛዥ የነበረው አቡ አግላ ቄ ቃል ከነ ወታደሮቹ ቡድኑን ከድተው ብሔራዊ ጦሩን መቀላቀሉን ተከትሎ ቡድኑ በምስራቃዊ የኤልጀዚራ ግዛት በመቶዎች ለሚቆጠሩ ሰዎች እልፈትና ቁስለት ምክንያት የሆነ የብቀላ እርምጃ አስከትሏል። በከተማዋ የግንኙነት መቋረጥን ተከትሎ ሰሞኑን ለበርካታ ሰዎች ምክንያት ትክክለኛ ምክንያቱ ማወቅ እንዳልቻለ የሐኪሞች ኅብረት ገልጿል። ሮይተርስ በተናጥል ያነጋገራቸው አንድ የከተማዋ ነዋሪ ሶስት የቤተሰባቸው አባላት ምንነቱ ባልታወቀ በሽታ ሞተው መገኘታቸውን ተናግረዋል። በፈጥኖ ደራሽ ኃይሎች ከበባ ስር በምትገኘው ከተማዋ በርካታ የመንግሥትና የግል ንግድ ተቋማት መዘረፋቸውን ያመለከተው ዘገባው በከተማዋ በትክክል ስለደረሰ ሰብአዊና ቁሳዊ ውድመት መገመት አዳጋች መሆኑንም አመልክቷል። ይህ ዶችቨለ ነው። የእስራኤል የኔዘርላንድና ሌሎች አውሮፓ መሪዎች ትናንት አርብ ምሽት በአምስተርዳም ከአውሮፓ ሊግ የእግር ኳስ ጨዋታ በኋላ በእስራኤል ደጋፊዎች ላይ የተፈጸመውን የጸረ ሴማዊ ጥቃት አወገዙም። እስራኤል በተናጥል ለዜጎቿ የነፍስ አድን አውሮፕላን ልካለች። ጥቃቱን ተከትሎ አምስት ሰዎች ጉዳት ደርሶባቸው ወደ ሆስፒታል ሲወሰዱ በጥቃቱ ተሳትፈዋል የተባሉ 62 ሰዎች በቁጥጥር ስር መዋላቸውን የኔዘርላንድ ፖሊስ አስታውቋል። ጥቃቱ የኔዘርላንዱ አያክስ አምስተርዳም የእስራኤሉን ማካቢ ቴላቪቭን አስተናግዶ አምስት ለዜሮ በሆነ ሰፊ ውጤት ካሸነፈ በኋላ በእስራኤል ደጋፊዎች ላይ ከስቴዲየም ውጭ ግጭት መቀስቀሱን ፖሊስ ገልጿል። የእስራኤሉ ፕሬዚዳንት ኢሳቅ ሄርዞግ ግጭቱን አውግዘው በኤክስ ገጻቸው ባስተላለፉት መልእክት ግጭቱን ያስመለከቱ ምስሎች ባለፈው ዓመት ሐማስ በእስራኤል ላይ የፈጸመውን ጥቃት ያስታውሰናል ብለዋል። የጀርመኑ መራሄ መንግስት ኦላፍ ሾልዝ በበኩላቸው በአምስተርዳም በእስራኤል ደጋፊዎች ላይ የተፈጸመውን ጥቃት አሳፋሪና ተቀባይነት የሌለው ሲሉ አውግዘውታል። የአውሮፓ ኅብረት ኮሚሽን ፕሬዚዳንት ኦርሶላ ፎንዴር ላይንን ጨምሮ የኔዘርላንድና ፈረንሳይ እንዲሁም የሌሎች አውሮጳ ሀገራት እንዲሁ ክስተቱን በጽኑ ማውገዛቸውን የፈረንሳይ ዜና አገልግሎት ዘግበዋል። በጋዛ ጦርነት ከተገደሉት ውስጥ ሰባ በመቶ ያህሉ ሴቶችና ህጻናት መሆናቸው መለየቱን የተባበሩት መንግስታት ድርጅት አስታወቀም። በጋዛ ጦርነት ዓለም አቀፍ መሠረታዊ የሰብአዊ መብት ድንጋጌዎች መጣሳቸውን ያመለከተው የድርጅቱ መግለጫ በስልታዊ መንገድ ተፈጽመዋል ያለውን ግድያ እንደሚቃወምም ገልጿል። እስራኤል ከሐማስ ታጣቂ ቡድን ጋር እያደረገችው ባለው ጦርነት የሟቾችን መረጃ ከሶስት የመረጃ ምንጮች ብቻ ማሰባሰቡን የገለጸው ዓለም አቀፉ ድርጅት በጦርነቱ የተገደሉ ሰዎችን ለይቶ የመቁጠር ሥራው መቀጠሉን አመልክቷል። በጦርነቱ የተገደሉ የ8119 ተጎጂዎችን መረጃ ማሰባሰቡን ያመለከተው መረጃው ነገር ግን በፍልስጤም የጤና ሚኒስቴር ከቀረበው የ43 ሺህ ሰዎች ግድያ መረጃ ጋር በእጅጉ እንደሚራራቅ የሮይተርስ ዘገባ አመልክቷል። እንደዚያም ሆኖ ግን የመንግስታቱ ድርጅት ከዚሁ ሰበሰብኩ ባለው መረጃ በጦርነቱ በከፍተኛ ደረጃ ተጎጂዎች ናቸው ያላቸውን ሴቶችና ሕጻናት በእድሜ ጭምር ለይቶ መያዙን ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉዳዩ ላይ መልስ እንዲሰጡ መጠየቁን የጠቀሰው የዜና ምንጩም ነገር ግን ምላሽ አለማግኘቱን አስነብቧል። እንዲያም ሆኖ ግን በጋዛ በቀጠለው ጦርነት ሐማስ ሲቪሊያውያንን መሸሸጊያ አድርጓል ስትል እስራኤል ትከሳለች። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁ። በአማራ ክልል ሰሜን ጎጃም ዞን አሸፈር ወረዳ ባለፈው ማክሰኞ ጥቅምት 26 ቀን 2017 ዓ ም በድሮን በተፈጸመ ጥቃት ከአርባ በላይ ሰዎች ተገለው ሌሎች ዘጠኝ መቁሰላቸውን የአካባቢው ነዋሪዎች ለዶቼ ቬለ ተናገሩ። የኢትዮጵያ የገንዘብ ሚኒስቴር ከዛሬ ጀምሮ በፍራንኮ ቫሉታ ሸቀጦችን ወደ አገር ውስጥ ማስገባት አገደ። አቶ ዮሐንስ ቦያሌው አንደኛ ተከሳሽ የሆኑበት የክስ መዝገብ ስር የተከሰሱና ጉዳያቸው በፌዴራል ከፍተኛ ፍርድ ቤት እየታዩ ያሉ ግለሰቦች ለኅዳር 20 ቀን 2017 ዓ ም ተቀጠሩም። በሱዳን በፈጥኖ ደራሽ አር ኤስ ኤፍ ወታደሮች ተከባ በምትገኘው የአልሄላይላ ከተማ 73 ሰዎች ምክንያቱ ባልታወቀ ሕመም መሞታቸውን የሱዳን የሐኪሞች ኅብረት ዛሬ አስታወቀም። በጋዛ ጦርነት ከተገደሉት ውስጥ ሰባ በመቶ ያህሉ ሴቶችና ህጻናት መሆናቸው መለየቱን የተባበሩት መንግስታት ድርጅት አስታወቅም። እስራኤል የኔዘርላንድና ሌሎች የአውሮጳ መሪዎች ትናንት አርብ ምሽት በአምስተርዳም ከአውሮጳ ሊግ የእግር ኳስ ጨዋታ በኋላ በእስራኤል ደጋፊዎች ላይ የተፈጸመውን የጸረ ሴማዊ ጥቃት አወገዙ። ዜናው በዚሁ አበቃ። ጤና